The voice of America. Be away. Yih, Yamere Radio Tabiano. በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 19 2012 ዓ ም ዝግጅታችን ጀመረ። ህገ ወጥ ተግባር ያው ህገ ወጥ ነው። ህግ የማይደግፈው ማንኛውም ነገር ላይ መሳተፍ አንችልም። ህወሀት ያዘጋጀው ምርጫ እኮ ነው እየሆነ ያለው። አንድ ፓርቲ ያዘጋጀው ምርጫ፣ ምርጫ ቦርድ የሌለው ምርጫ አስፈጻሚ ያለው ምንም ነገር ውጥንቅጥ የወጣ ምርጫ ላይ ሳፈት ያስቸግራል። ቀደም ሲል የሰማችሁት የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤልን ሲሆን ተከትሎ የሰማችሁት ደግሞ የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን ነው። የባይቶና ሊቀመንበር አቶ ኪዳነ አመነ ደግሞ የሚሉት አላቸው ትግራይ ምርጫ ቦርድ እንዲቋቋም ምርጫ ቦርድ ደግሞ በሁላችን ተሳትፎና ይሁንታ እንዲቋቋም፣ የትግራይ ክልል ምርጫ ቦርድ እና ፓርቲዎች የምንመራበት ኮድ ኦፍ ኮንዳክት እንዲጸድቅ፣ ያ ኮድ ኦፍ ኮንዳክት ደግሞ ሁላችን መክረንበት ዘክረንበት እንዲሆን ነው የጠየቅነው። በዕለቱ አብይ ርዕስ ሙሉ ዘገባውን እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በኢትዮጵያ ጋሞ ዞን ቁጫ ወረዳ ቁጥራቸው አንድ መቶ የሚደርሱ ነዋሪዎች በፖለቲካ አመለካከታቸውና የማንነት ጥያቄ በማንሳታቸው ታስረዋል ሲሉ የወረዳው ነዋሪዎችና የቁጫ ዴሞክራሲያዊ ፓርቲ አመራር አባል ተናገሩ። ብዙዎቹ የታሰሩት አንድ ክፍል ውስጥ ስለሆነ ለኮሮና ቫይረስ ይጋለጣሉ የሚል ስጋት ውስጥ ነን ሲሉም አክለዋል። የጋሞ ዞን የብልጽግና ፓርቲ ኃላፊ አቶ ማሄ ቦዳ በበኩላቸው በፖለቲካ አመለካከታቸውና የማንነት ጥያቄ በማንሳታቸው የታሰሩ የሉም፣ የታሰሩት መንገድ ዘግተው ጸብ ለመጫር የሞከሩ ተጠርጣሪ ወንጀለኞች ናቸው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሮ ልኳል። በቁጫ ወረዳ ወጣቶችን ጨምሮ አንድ መቶ ይደርሳሉ የተባሉ የተለያዩ የማህበረሰብ ክፍሎች የታሰሩት በሶስት ዋና ዋና ምክንያቶች መሆኑን የቁጫ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ሀብታሙ ኃይሌ ጊዮርጊስ ተናግረዋል። ማንነት እውቅና ጥያቄ አንደኛው ነው። በዞን መደራጀት አለብን ሁለተኛ ነው። ሶስተኛው ደግሞ ወደ ክልል ጉዳይ ስንመጣ በየትኛው ክልል ውስጥ መደራጀት እንዳለብን የሚመቸውን የሚነቻውን መምረጥ አለበት። እና ግን ምንድነው በዛ ረገድ እየተባለ ያለው ከጋሞ ዞን ባለስልጣናት ዘንድ የሚወራው ወይም ከጋሞ አክቲቪስቶች ዘንድ የሚወራው እና የሚታመነው ምንድን ነው? ከጋሞ ዞን ወጥተው ወደ ወላይታ የመቀላቀል እንቅስቃሴ ነው እንጂ የማንነት ጥያቄ የሚባል የለም ነው የሚሉት። ይሄ ደግሞ ፈጽሞ ሀሰት ነው። ሰብአዊ መብታቸው ሳይጠበቅ ለኮሮና ቫይረስ በሚያጋልጥ ሁኔታ መታሰራቸውም ገልጠዋል። ከሰኔ አስራ ስድስት በኋላ እስከ ዛሬ ባለው ጊዜ የሚታሰሩ ሰዎች ቁጥር በጣም እየጨመረ መጣ። እርግጠኛ ሆኜ የምናገረው አንድ መቶ ደርሷል። እነዚህ አሁን በቁጥር መቶ ይደርሳሉ ያሉኝ ፖሊስ ጣቢያ ያሉ ሰዎች የእናንተ ፓርቲ አባላት ናቸው። ሌሎችም አሉ አባላትም አሉ። የእኛ ጭንቀት የእኛ ፓርቲ አባላት ብቻ በመታሰራቸው ሳይሆን በሕዝብ ላይ በሚደርስ ነገር ነው። በመጀመሪያው ቀን ከታሰሩት ውስጥ ለአቅመ አዳም ያልደረሱ አስራ አምስት ልጆች እንደተፈቱ የተናገሩት የወረዳው ነዋሪ አቶ ተስፋዬ ፈላሃም ነጋዴዎችና የሚታወቅ ግለሰቦች አሁንም እየታሰሩ መሆናቸውን ተናግሯል። ያለ ፍርድ ቤት ትዕዛዝ ለአራት ቀናት ታስረው ቆይቷልም ብሏል። ከሰኞ ጀምሮ እስካሁን እንግዲህ በአንድ ፖሊስ ጣቢያ ሰው ታስሮ ነው ያለው ከሰባ በላይ ሰው ለኮሮና ተብሎ ዘረቅ የሰራ ሁሉ በሚፈሳበት ወቅት መፍት የጠየቀ አካል ይህን እየተፈጸመ ያ በጣም ጠባብ በሆኑ ማረሚያ ክፍሎች ናቸው እነዚህ ሰዎች የታግሮ የሚገኙት እነዚህ ግለሰቦች የታሰሩ ያሉት በጋሞዞን አመራሮች ትእዛዝና የራሳቸውን ጥቅም በቁጫ ህዝብ ስም ለማስከበር በሚፈልጉና በወረዳው መሰብሰብ በመከልከሉ ወላይታ ሶዶ ከተማ ሄዳችሁ ተሰብስባችኋል በሚል ሰበብ ነው ብለዋል። የጋሞዞን የብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ማሄ ቦዳ በጋሞዞን የመንግስት ኃላፊዎች ላይ የቀረባቸውን ክስ በተመለከተ በስልክ ለቪኦኤ የሚከተለው መልስ ሰጥተዋል። ጊዜ አንዳንድ የአካባቢ ጸጥታ ሊያደፈረሱ የሞከሩ አካላት የትራንስፖርት እንቅስቃሴ ቅስቃሴ እንዳይኖር ያደረጉ አካላት የማጣራት ስራ እየተሰራ እንደሆነ ነው የማውቀው እና ከዛ ውጭ ይህን በወረዳው እየተመራ እንደሆነ አሳለ። ከዚህ ሌላ ልዩ የፖለቲካ አመለካከት ጉጫ ማንነት ጥያቄ ጥያቄ ቀርቦ ምላሽ የሚሰጠው አካል የሚሰጠው ጉዳይ እንጂ በዚያ ምክንያት ሰዎች ሊታሰሩ የሚችሉበት ሂደት የለም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም። በኢትዮጵያ ባለፉት 24 ሰዓታት ጊዜ ውስጥ በተካሄዱ 5414 ምርመራዎች 250 በኮሮና ቫይረስ የተያዙ ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ብዛት 5425 ደርሷል። በዚሁ የ24 ሰዓት ጊዜ ውስጥ ስምንት ሰዎች ከኮቪድ-19 ሕመም በተያያዘ ሕይወታቸው ማለፉን የሚኒስቴሩ መግለጫ አመልክቷል። የሞቱት ሰዎች አጠቃላይ ቁጥር ወደ 89 ከፍ ማለቱ ነው። ስድስቱ ከጤና ተቋምና ከማህበረሰብ በተወሰዱ 32 የአስከሬን ናሙናዎች ምርመራ ውጤት የተገኙ ሲሆን ሁለቱ በሕክምና ላይ የነበሩ መሆናቸውንም ጨምሮ ገልጿል። አያይዞም በትናንትናው ዕለት 123 ሰዎች ከአዲስ አበባ፣ 7 ከአማራ ክልል፣ 7 ከትግራይ አምስት ከሶማሌና 2 ከኦሮሚያ ክልል በአጠቃላይ 144 ሰዎች ከበሽታው ማገገማቸውን ጨምሮ አውስ አፍሪካ ውስጥ ለኮሮና ቫይረስ የሚጋለጡት የጤና ሰራተኞች ቁጥር በእጥፍ መጨመሩን የዓለም የጤና ድርጅት የአፍሪካ ክፍል ገለጸ። ይህም በየሀገሩ በቫይረሱ የሚያዘው ሰው ቁጥር እየጨመረ በመሆኑና ቫይረሱን ለመከላከል የሚያስፈልጉት ግብዓቶች እጥረት በመኖሩም ጭምርና በተለያዩ ምክንያቶች መሆኑን አመልክቷል። ዩኒሴፍ፣ የተባበሩት መንግስታት የህጻናት መርጃው ድርጅትና የዓለም የጤና ድርጅት በጋራ ሆነው የዓለም ድሀ ህዝቦች ኮሮና ቫይረስን ለመከላከል እንዲችሉ ለመርዳት በሚል የእጅ ንጽህና ለሁሉም የተባለ ዘመቻ ከፍተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የኮሮና ቫይረስ ግብረ ኃይል ዛሬ ለጋዜጠኞች መግለጫ ይሰጣል። ምክትል ፕሬዚደንት ማይክ ፔንስ ናቸው የሚመሩት። ግብረ ኃይሉ መግለጫ ሲሰጥ ከሁለት ወር ወዲህ የመጀመሪያው ነው የሚሆነው። በሀገሪቱ የኮሮና ቫይረስ ከምንጊዜውም በበለጠ መጠን እየተዛመተ መሆኑ እየተነገረ ነው። በዚህ መሀል ዋይት ሀውስ ኦባማ ኬር በመባል የሚታወቀውን የጤና ዋስትና መርሃ ግብር እንዲሰረዝ ትናንት ለጠቅላይ ፍርድ ቤት ጥያቄ አቅርበዋል። ዩናይትድ ስቴትስ ውስጥ ከአብዛኞቹ ምዕራባውያን ሀገሮች በተለየ ሰራተኞች የጤና ዋስትናቸውን የሚያገኙት በመስሪያ ቤታቸው አማካይነት እንደሆነ የሚታወቅ ነው። በኮቪድ-19 ሳቢያ እንቅስቃሴዎች ሲዘጉ ብዙ ሚሊዮን ሰራተኛ ስራውንና የጤና ዋስትናውን አጥቷል። ከዚህም ሌላ የጤና ዋስትና የማይሰጡ አሰሪዎች ስላሉ ሰው በየግሉ እንዲገዛ ይገደዳል። የኦባማ ኬር ዓላማም የጤና ዋስትና በተመጣጣኝ ዋጋ እንዲያገኝ ተብሎ እንደነበረ የሚታወስ ነው። የተወካዮች ምክር ቤት አፈጉባኤ ናንሲ ፐሎሲ ፕሬዝደንት ትራምፕና ሪፐብሊካኖች በኮሮና ቫይረስ ቀውስ መሀል ይህን ዘመቻ መክፈታቸው ሊገባኝ የማይችል ክፋት ነው ሲሉ አውግዘዋል። ጠቅላይ ፍርድ ቤቱ በጥቅምት ወር የግራ ቀኝ ክርክር ያደምጣል ተብሏል። ዩናይትድ ስቴትስ በኮሮና ቫይረስ ተጠቂዎች ብዛት ቀዳሚውን ስፍራ እንደያዘች ስትሆን ቁጥሩ ሁለት ነጥብ አራት ሚሊዮን እንደደረሰ ተገልጿል። ዋሽንግተን ፖስት እንደዘገበው ትናንትና ብቻ 39327 ሰዎች ተመዝግበዋል። ወረርሽኙ በታህሳስ ወር ከጀመረ ወዲህ በአንድ ቀን የተመዘገበ ከፍተኛው አሃዝ መሆኑ ነው። ይህ በዚህ እንዳለ ትናንትና የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ በኮሮና ቫይረስ የተያዘው ሰው ብዛት ሪፖርት ከሚደረገው በአስር እጥፍ የበለጠ ሊሆን እንደሚችል ተናግሯል። የጆንስ ሆፕኪንስ መረጃ ማዕከል ሁለት ነጥብ አምስት ሚሊዮን የሚያሳይ ሲሆን ሲዲሲ ተጨባጩ አሃዝ ሀያ ሚሊዮን ገደማ ሊሆን ይችላል ነው ያለው። በዓለም ዙሪያም የቫይረሱ መዛመት እየጨመረ መሆኑ ተዘግቧል። በአሁኑ ወቅት ከ9.6 ሚሊዮን በላይ መድረሱን ነው የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያሳየው። ለህልፈት የተዳረገውን ቁጥር በተመለከተ ዩናይትድ ስቴትስ 124 ሺህ ሰዎች በበሽታው ሞተዋል፣ ቀዳሚውን ስፍራም እንደያዘች ነች። ብራዚል 55 ሺህ፣ ብሪታንያ 43 ሺህ ሰዎች ለህልፈት ተዳርገዋል። ምዕራባውያን ሀገሮችና የአረብ ሀገሮች ሱዳን ያለችበትን የኢኮኖሚ ቀውስ የሚያቀልላት አንድ ነጥብ አምስት ቢሊዮን ዶላር አዋተን እንሰጣለን ሲሉ ቃል ገቡ። ለጋሾቹ ይህን ቃል የገቡት ከጀርመን በርሊን በተስተናገደው የርቀት የኢንተርኔት ጉባኤ ላይ ነው። ጉባኤው የተጠራው የሱዳን የሽግግር መንግስት ወደ ዲሞክራሲ ማምራት እንዲችል ለመርዳት መሆኑ ተገልጿል። ከጦር ሰራዊቱ ጋር ሀገሪቱን በጋራ በአመራሩ ላይ ያሉት ጠቅላይ ሚኒስትሩ አብደላ ሀምዶክ ሀገራቸው ከባድ ችግር ላይ መሆኗን ገልጸው የዓለም ማህበረሰብን የገንዘብ ልግስና ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረጅ በበኩላቸው ለሱዳን የሚሰጠው እርዳታ የቸርነት ወይም የልግስና ብቻ ተደርጎ መወሰድ የለበትም ብለዋል ጥቅሙ ለራሳችን መሆኑ የገባን ስለመሆን እንጂ ሲሉም አክለዋል። የሱዳን ህዝብ ሊረዳ ይገባል፣ ከዚያም ባለፈ አለም የተረጋጋች ዲሞክራሲያዊ ሱዳንን ትፈልጋለች ሲሉም አንቶኒዮ ጉቴሬዥ አስረድተዋል። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም አጣዳፊ አቅርቦቶችን ወደ ምስራቅ አፍሪቃ ለማጓጓዝ ከአለም አቀፍ አጋሮች ጋር በህብረት እየሰራ መሆኑ ተገልጿል። የተልእኮ አላማ አፍሪካ ውስጥ ያለውን የአለም አቀፍ ሎጂስቲክስ ድጋፍ ለማጠናከር መሆኑንም አመልክቷል። አፍሪኮም ከህብረ ብሔራቱ የከባድ የአየር ጭነት ክንፍ ከተባለው አካል ሄቪ ኤርሊፍት ዊንግ ጋር በመተባበር የምስራቅ አፍሪቃ ኦፐሬሽኖችን ድጋፍ ለሚሰጡ ወታደሮች የሚያስፈልጉ ወሳኝ አቅርቦቶችን አጓጉዟል። ይህ ተልእኮ በአለም ዙሪያ ከአለም አቀፍ አካላት ጋር በመነጋገርና ህብረት በመፍጠር ለአፍሪካ አቅምና ሎጂስቲክስ ግንባታ የሚጠቅም ስራ እየሚሰራ ለመሆኑ ማሳያ ነው ብሏል የወጣው መግለጫ። የዩናይትድ ስቴትስ የአፍሪካ እዝ የሎጂስቲክስ ዲሬክተር ብርጋዴር ጄኔራል ሌነርድ ኮሲንስኪ በትብብሩ የተሳተፉትን ሁሉ አመስግነዋል። ታንዛኒያ በዓለም አቀፉ የኮቪድ አስራ ዘጠኝ ወረርሽኝ መሀል በሯን ለጎብኚዎች ልትከፍት እየተንቀሳቀሰች መሆኗ ተገልጿል። በዘርፉ ያሉ ብዙዎች በእርምጃው ተደስተዋል። አንዳንዶች ግን ቱሪስት አስጎብኚ ኩባንያዎች ደግሞ የቱሪዝም ዘርፍ በወረርሽኙ ምክንያት መጎዳቱን ቢረዱም መንግስት የቫይረሱን ስርጭት አድማስ በተመለከተ በግልጽ ተጨባጩን ባለመናገሩ የውጭ ሀገር ቱሪስቶች እንዳይመጡ ማድረጉ አይቀርም ብለው ይሰጋሉ። ታንዜኒያው ፕሬዚደንት ጆን ማጋፉሊ ኮሮና ቫይረስን ድል መተናል ሲሉ በግንቦት ወር ማወጃቸው ይታወሳል። የጤና አዋቂዎችና አጎራባች ሀገሮች ግን ሀሰት ብለዋል። ከዚያ ወዲህ ኬንያ ድንበር ላይ ብዛት ያላቸው ታንዜኒያውያን የከባድ መኪና አሽከርካሪዎች በኮሮና ቫይረስ የተያዙ አግኝቻለሁ ብላለች። ታንዜኒያ ምን ያህል የቫይረሱ ተጠቂ እንዳሏት ተናግራ አታውቅም። በመጨረሻም ከአፍሪካ ሳሐራ በረሃ የተነሳ ግዙፍ የአቧራ ደመና ሜክሲኮ ዩካታን ባህረ ሰላጤ ከተሞችና የባህር ዳር መዝናኛዎችን እየሸፈነ ነው። አቧራው 3 ሺ ኪሎ ሜትር ከሰሜን አፍሪካ የሰሃራ በረሃ ተጉዞ ነው ካሪቢያን አሁን ደግሞ ሜክሲኮ አካባቢዎችን እያዳረሰ ያለው። አቧራው ሜክሲኮና ፍሎሪዳን ጨምሮ በደቡባዊ ምስራቅ የዩናይትድ ስቴትስ አካባቢዎችን እስከሚቀጥለው ሳምንት አጋማሽ እንደሚያዳረስ የጤና ባለስልጣናት ገልጸዋል። የመተንፈስ እና የልብ ህመም ችግር ላላቸው ሰዎች አቧራው እጅግ በጣም መጥፎ መሆኑን እያስጠነቀቁና ሰው በጭንብል እንዲጠቀምም እየመከሩ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 19 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦ አማሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል የሚንቀሳቀሱ ሁለት ፓርቲዎችና የትግራይ ብልጽግና ፓርቲ የክልሉ ገዢ ፓርቲ ህወሓት ምርጫ ቦርድ የሰጠውን ውሳኔ ባለመቀበል ክልላዊ ምርጫ አካሄዳለው ማለቱ ከህገ መንግስቱ ውጪ ነው ሲሉ ተቃወሙት። በዶክተር አረጋዊ በርሄ የሚመራው ትዴት የፌዴራል መንግስቱ እርምጃ መውሰድ አለበት ብሏል። በሌላ በኩል በትግራይ ክልል የሚገኙ ሌሎች ሶስት ተፎካካሪ የፖለቲካ ድርጅቶች ምርጫ ቦርድ ምርጫውን ለማከናወን ፈቃደኝነቱ ከሌለው ክልሉ ራስን በራስ ራስ የማስተዳደር መብቱን ተጠቅሞ ምርጫውን ሊያካሂድ ይገባል ብለዋል። ዝርዝር ዘገባው እንደሚከተለው ይቀርባል። የህወሓት ስራ አስፈጻሚ አባላት ወጌታቸው ረዳ የክልሉ ገዢ ፓርቲ ህወሓት የትግራይ ክልል ምክር ቤት የወሰነውን ውሳኔ ተከትሎ መጪውን የክልል ምርጫ እንደሚያካሂድ ገልጸው ነበር። በህገ መንግስቱ ላይ በተቀመጠው የጊዜ ሰሌዳ መሰረትም ምርጫው የስራ ዘመን ከማብቃቱ ከአንድ ወር በፊት ተካሂዶ ማለቅ አለበት ስለሚል ትግራይ ክልልም በዚህ አጭር ጊዜ ውስጥ ምርጫ ኮሚሽን አቋቁሞ ነፃና ገለልተኛ እንዲሁም ፍትሃዊ ምርጫ እንደሚያካሂድ ለአሜሪካ ድምጽ ተናግረዋል። የፌዴራል መንግስቱን በተመለከተ ከመስከረም ሰላሳ በኋላ የፌዴራል መንግስት አለ ብለን ስለማናምን ቀጥሎ የሚሆነውን ከዚያ በኋላ ነው የምናውቀውም፣ ብለዋል። የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ህገ መንግስቱን በጣሰ ማንኛውም እርምጃ ላይ ተሳታፊ እንደማይሆኑ ለአሜሪካ ድምጽ ገልጸዋል። ህገወጥ ተግባር ያው ህገወጥ ነው። ህግ የማይደግፈው ማንኛውም ነገር ላይ መሳተፍ አንችልም። ምርጫውም ህጋዊ ስላልሆነ በዛ ላይ በትክክለኛ የዲሞክራሲ ሂደትን ያልተከተለ ምርጫ ሲባል በአምስት አመት አንዴ አንድ ቀን ውስጥ ተጀምሮ የሚያልቅ ነገር ሳይሆን አምስት አመት ሙሉ ሂደት የአምስት አመት ሂደት ያለው ጉዳይ ስለሆነ ይሄ ደግሞ እውን አልሆነም እና ድንገት እንዲህ ተነስቶ ምርጫ እናካሄዳለን በክልል ደረጃ ማለት አስቸጋሪ ነው፣ ተቀባይነት የለም። አቶ ነብዩ በእርሳቸው ፓርቲ በኩል ምርጫው ይካሄዳል የሚል እምነት እንዳልተያዘም ጠቁመዋል። ህወሀት በፕሮፓጋንዳ ደረጃ ነው ዳይና አስኬደዋለው እያለ ያለው አሁን እስካሁን ድረስ ወደ ተጨባጭ ስራ አልገቡም፣ ወደ ተግባራዊ ስራ አልገቡም። ስለዚህ ለፕሮፓጋንዳ ፍጆታ ብቻ የተጠቀሙት እንዳለ ነው። አሁን የምንረዳው ያው ወደ ተጨባጭ እርምጃ የሚገቡ ከሆነ ደግሞ ያው ህገ መንግስቱን የመጠበቅ ህግ የበላይነትን የማስከበር ስራ ነው የሚሰራው። የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው ህወሓት በዚህ በቀረው ሁለት ወር ጊዜ ውስጥ ምርጫ አካሄዳለሁ ያለው ምን አይነት ምርጫ ሊሆን እንደሚችል ማንም መገመት ይችላል ይላሉ። ድሮ ኢህአደግ መቶ ፐርሰንት ዘርፎ ለመውሰድ እንኳን ስድስት ወር ይሰጀው ነበር እና በዚህ ሁለት ወር ውስጥ ተአማኒ ነጻና ዲሞክራሲያዊ ምርጫ ለማካሄድ በፍጹም አይቻልም እና ይሄ ህወሀት እያቀረበ ያለው በዚህ ሁለት ወር ውስጥ ምርጫውን ለመድረስ ተዘጋጅቻለሁ ማለት ይቀለዋል እንጂ የእውነት ምርጫ ዲሞክራሲያዊ የሚባል ምርጫ የሚያሟላቸውን ነጥቦችን በአግባቡ ያሟላል የሚል እምነት የለንም። ምክንያቱም አንድ ምርጫ የህዝብ ቅስቀሳ ያስፈልገዋል። ህብረተሰቡ የሚመርጠውን ፓርቲ ሀሳቡንም ማወቅ አለበት። ፓርቲዎችም እጩዎቻቸውን ማስመዝገብ አለባቸው፣ ታዛቢዎቻቸውን ማስመዝገብ አለባቸው። ምርጫ ቦርድን የራሱ ተቋም እስከታች ምርጫ አስፈፃሚዎች መዘርጋት አለበት እና የምርጫ ቁሳቁስም አስቀድሞ ታትሞ ወደየአካባቢ መድረስ አለበት እና በዚህ ሁለት ወር ውስጥ ምን አይነት አእምረኛ የሆነ ምርጫ እንደሚያካሄዱ ይታወቃል። ይሄ ሳይደፉ ምንም ሳይደፉ ምርጫውን ለመዝረፍ ነው እየተዘጋጁ ያሉት። በአረና በኩል በእንዲህ ያለ ሁኔታ በሚዘጋጅ ምርጫ ላይ ተሳትፎ እንደማያደርጉ አቶ አምዶም ጠቁመዋል። ህወሓት ያዘጋጀው ምርጫ እኮ ነው እየሆነ ያለው። አንድ ፓርቲ ያዘጋጀው ምርጫ፣ ምርጫ ቦርድ የሌለው ምርጫ አስፈጻሚ የለው፣ ምንም ነገር ውጥንቅጥ የወጣ ምርጫ ላይ መሳተፍ ያስቸግራል። ምክንያቱም ህወሓት ያዘጋጀው ራሱ እንደ ፓርቲ ያዘጋጀው ምርጫ እንደ ፓርቲ ነው የሚዘርፈው እና እኛ የህብረት የመራጫችንን ድምጽ ለማዘረፍ በዚህ መሳተፍ ምንም ፋይዳ የለውም። ተወያይታችኋል ውሳኔ ያርጋችኋል ወይስ በዚህ ሶስት ወር ውስጥ ተአምር ሊፈጠር እንደማይችል የፓርቲው አስቀድሞ ተገንዝበዋል? ግን ምርጫ ቦርድ ደግሞ ትናንት ነው ያሳወቀው እንደማይችል እንደ መድረክም እንደ አረናም ባለፈው ኮሮና ቫይረስ ስላለ የኮሮና ቫይረስ በሽታ ስላለ የሕብረተሰባትን ጤና አስጊ ስለሆነ ይሄ ሊመሻሻል ሁኔታ ወይም የተለየ ነገር ክል በስተቀር ሕብረተሰቡም በምርጫ ሰበብ ሰብሶ ወደ ልቂት መዳረግ ትክክል እንዳልሆነ አስቀድመንም ቋሚ ይዘናል እና የትግራይ ክልል ደግሞ ከአዲስ አበባ ቀጥሎ በሁለተኛ ደረጃ ነው በሽታው በጣም የተስፋፋበት እና የተዛመተበት ክልል ነው። ይህ ምርጫ ተጨምሮበት ደግሞ የህብረተሰቡ መንቀሳቀስ አለ፣ ሰውለሰብ መገናኝነት አለው፣ የህብ ሰው አለ፣ ሰለማዊ ስልፎች አለ፣ ብዙ ነገሮች ስላለው ለህብረተሰቡ ህዝባችን ህይወት እናስቀድማለን። ስለዚህ የምርጫ ቦርድ ውሳኔ ብቻ ሳይሆን ያለው ተጨባጭ ሁኔታ ኮሮና ቫይረስ በትግራይ ያለው ስርጭትም አደገኛ ስለሆነ በዚህ ጉዳይ ላይ መሳተፉ ለህዝባችን ደህንነት ሲባል አዋጭ አይደለም። ስለዚህ በዚህ ሁኔታ አረናም ተሰብስቦም ከዚህ የተለየ አቋም አይችልም። በሌላ በኩል በትግራይ ክልል የሚንቀሳቀሱት ብሔራዊ ባይቶ አባይ ትግራይ ባይቶና፣ ሆና ሳልሳይ ወያነ ትግራይ እና ሰሞኑን የመመስረቻ ጉባኤውን ያካሄደው የትግራይ ነጻነት ፓርቲ በትላንትናው እለት በጋራ ባወጡት መግለጫ ብሔራዊ ምርጫ ቦርድ ምርጫውን የማያስፈጽም ከሆነ ትግራይ የራሷን እድል በራሷ የመወሰን መብቷን ተጠቅማ በክልሉ ምርጫ ማካሄድ አለባት ብለዋል። መግለጫውን ያወጡትን ሶስቱን ድርጅቶች በመወከል ለአሜሪካ ድምጽ ማብራሪያ የሰጡት የባይቶና ሊቀመንበር አቶ ኪዳነ አመነ ለዚህ ውሳኔ ያደረሳቸው ምክንያት ያስረዳሉ። ቦርድ ምርጫ ማካሄድ አልችልም ካለ ትግራይ የራስን እድል በራስ የመወሰን መብት የራሷ ስልጣን ስለሆነ ይሄ መብት እንዲሸራረፍ አንፈልግም። የራስን እድል በራስ የመወሰን ስልጣን ደግሞ ምርጫን ያካትታል። ምርጫ በማናቸውም ሁኔታ ሊገደብና ሊጣስ የማይችል ነው። ደግሞ መብቱ ምንድን ነው? ምርጫዎችን ማሰጠን እንጂ ምርጫ ማድረግ ትችላላችሁ አትችሉም የሚል ትዕዛዝ ወይም ደግሞ ውሳኔ መስጠት አይችልም፣ ስልጣን የለውም ማለት ነው። ምርጫ በየአምስት ዓመቱ መካሄድ አለበት የሚል ሕገ መንግስት ቁልጭ ብሎ ተቀምጧል። ቁጥሮች ደግሞ አይተረጎሙም። አምስት ዓመት የሚል ትርጉም አያስፈልገውም ማያፈናሽን ስለሆነ ማለት ነው። ስለዚህ ምርጫ እንዲራዘ መጠየቅ ወንጀል ነው፣ በሕግ ያስጠይቃል። በኢትዮጵያ ተቋሞች ስለፈረሱ ብቻ ነው ህጋዊ የሆነ አሰራር ስለሌለ ብቻ ነው እንጂ አልተጠየቀው ትክክልም አይደለም እሱ። ስለዚህ ስለዚህ የትግራይ ክልል ምርጫውን ማካሄድ አለበት የሚል አቋም ይዘዋል። በተጨማሪም ምርጫውን ለማድረግ አስፈላጊ የሆኑ ጉዳዮች በሙሉ በአስቸኳይ እንዲሟሉ ጠይቀዋል። የትግራይ ምርጫ ቦርድ እንዲቋቋም፣ ምርጫ ቦርድ ደግሞ በሁላችን ተሳትፎ ና ይሁንታ እንዲቋቋም፣ የትግራይ ክልል ምርጫ ቦርድ እና ፓርቲዎች የምንመራበት ኮድ ኦፍ ኮንዳክት እንዲጸድቅ፣ ያ ኮድ ኦፍ ኮንዳክት ደግሞ ሁላችን መክረንበት ዘክረንበት እንዲሆን ነው የጠየቅ ነው። የትግራይ ክልል መንግስት ያቀረብናቸው ጥያቄዎችን ካልተቀበለ ከህዝባችን ጋር ሆነን ጫና በማሳደር ወደ ትክክለኛ መስመር እንዲገባ እንታገላለን ማለት ነው። ስለዚህ ለፌዴራል መንግስት እንደምንታገለው ሁሉ ትግራይ ክልል መንግስትም ለትግራይ ህዝብ የሚጎዱ አካሄዶችን ከሄደ ህጋዊ አሰራሮችን እኛን ካላሳተፈ ጫው የምር ምርጫ እንዲሆን ካልሰራ ከአሁን ጀምሮ ያው ትግል ነው። ሁሉም ነገር የሚሰራው ትግል ነው። ለዛ ነው ጆይንትሊ ሶስታችን በጋራ ባይቶና ና ሌላ ፓርቲዎች የጋራ መግለጫ ያወጣ ነው። በሌላ በኩል የቀድሞ የህወሀት ነባር ታጋይ ና የትግራይ ዴሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በረሀ ህወሀት የደነገገው ህገ መንግስትን ጥሷል ይላሉ። አሁን በስራ ላይ ያለው ህገ መንግስት ራሱ የህወሀት አመራር ነው የደነገገው። ይሄ ህገ መንግስት ደግሞ በአንቀጽ መቶ ሁለት የምርጫ ስልጣን ለማካሄድ ለምርጫ ቦርድ ነው የሰጠው ራሱ ይሄ አመራር ማለት ነው። አሁን ራሱ ይሄ አመራር ደግሞ እዛ ህገ መንግስት አልመራም የራሴ ምርጫ የክልል ምርጫ ምርጫ ቦርድ የማያውቀው አካሄዳለሁ እያለ ማለት ነው። ስለዚህ አንቀጽ መቶ ሁለትን እየጣሰ ነው ማለት ነው እና ይሄ ጭራሽ በማንም መለኪያ ተቀባይነት የሌለው በኢትዮጵያ ህዝብን በአጠቃላይ በትግራይ ህዝብ ደግሞ በተለይ ተቀባይነት የሌለው ቅንጽ ተስፋ እርምጃ ነው። ምርጫ በቀላሉ የሚታይ እንዳልሆነና ዝግጅት የሚጠይቅ መሆኑን የጠቀሱት ዶክተር አረጋዊ የህወሓት አመራሮች ለህዝብ ሳይሆን ለራሳቸው ስልጣን ብቻ የሚያስቡ ናቸው ሲሉ ወቅሰዋቸዋል። ምራጭ ህዝብን መመዝገብ፣ የምርጫ ሂደቶችን ማሳወቅ፣ ፖለቲካ ተፎካካሪ ድርጅቶች በነፃነት መንቀሳቀስ፣ ፕሮግራማቸው ማስተዋወቅ፣ ተቆጣጣሪ በቦታው ማስቀመጥ ህዝቡም ራሱ ከአንዱ ፓርቲ ሌላው ፓርቲ የሚያቀርበው ፕሮግራሞችን ተወያይቶ አገናዝቦ ይሄ ይሻለኛል ብሎ አካሄድ አለበት። ምርጫ የሚያካሂዱ አካላት በየቦታው መመደብና ስራቸውንም በሚገባ አጠናቅቀው ማወቅ ይጠበቅባቸዋል። እንግዲህ ነፃና ፍትሀዊ አሳታፊ ዲሞክራሲያዊ ምርጫ ከተባለ እነዚህም ሁኔታዎችን ማሟላት አለባቸው። ይሄ ሳይሆን ነው የህወሓት አመራር ምርጫ ለም አካሄዳለሁ እያለ የተታደፈ ያለው። ጥድፊያው እናውቀዋለን ምስጢሩ ምን መሰለሽ? ግርግር ለሌባ ይመቻል ይባል የለ እዚህ ግርግር ይቻላል ምናምን ተብሎ እነሱ ሌላ አምስት ዓመት ለመቀጠል ያቀዱት እቅድ ነው። ሌላ ትርጉም የለው። ምንድን ነው መፍትሄው ይላሉ ታዲያ። ዶክተር አረጋይ መፍትሄው የፌዴራል መንግስት በህገ መንግስቱ መሰረት ኃላፊነት አለው። ኃላፊነቱ ከመከላከያ ኃይል ጀምሮ፣ የፌዴራል ፖሊስ፣ የፌዴራል የጸጥታ ኃይሎች አሰማርቶ እነዚህ ህገ መንግስት የሚጥሱ ያሉ ኃይሎች ቁጥጥር ውስጥ ማስገባት ካለበት ይመስለኛል እንግዲህ ይሄ የፌዴራል መንግስቱ ኃላፊነት ነው። ሀገሪቱን ሰላም ማስጠበቅ አለባት አለበት። ይሄ ማስታወስ የሚጠበቅብኝ ባይሆንም ደረግ ያለበት ምንድን ነው? ላንቺ እንግዲህ እኔ መንግስት ቢሆን ኖሮ የፌዴራል መንግስት ቢሆን ኖሮ እንደዚህ ህገ መንግስት እየጣሱ ምን ወደ አልሆነ አቅጣጫ እየቀሰቀሱ ለግጭት የሚዳርጉ ያሉ ኃይሎች ቁጥጥር ውስጥ ማስገባት ነው። ቁጥጥር ውስጥ አስገብቶ ህዝቡ ምርጫ ቦርዱና ህገ መንግስቱ በሚፈጥርለት መሰረት ምርጫው እንዲያካሂድ ሰላማዊ፣ ፍትሃዊ፣ አሳታፊ የሆነ ምርጫ እንዲሆን በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫ ቦርድ እውቅና ውጪ ትግራይ ክልል በራሱ ምርጫ ማድረግ እንደማይችል ውሳኔ ማሳለፉ ይታወሳል። የክልሉ ገዢ ፓርቲ ህወሀት ምርጫውን አደርጋለሁ ብሏል። ይህንን ውሳኔውን በክልሉ የሚንቀሳቀሱት የተወሰኑ ፓርቲዎች ሲደግፉት፣ የተወሰኑት ደግሞ ተቃውመውታል። ህወሀት ምርጫው በኮሮና ቫይረስ ምክንያት እንዲራዘም መደረጉን አልቀበልም ካለ በኋላ በህገ መንግስቱ መሰረት ምርጫውን አካሄዳለሁ ካለ ከነሐሴ 15 በፊት ምርጫውን አካሄዶ መጨረስ አለበት። በዚህ ስሌት መሰረት የትግራይ ክልል ምርጫ ከሁለት ወር ከአስር ቀናት ያነሰ ጊዜ ብቻ የሚቀረው ይሆናል። በትላንትናው ዕለት ያነጋገርናቸው የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ምርጫው በተያዘለት የጊዜ ሰሌዳ መሰረት ይካሄዳል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የጉደር ፋጦ መስኖ ፕሮጀክት ግንባታ ከአስር በመቶ በላይ መድረሱን በውሃ መስኖና ኢነርጂ ሚኒስቴር የመስኖ ልማት ኮሚሽን ምክትል ኮሚሽነር ኢንጂነር ሳሙኤል ሁሴን ገለጹ። የመስኖ ፕሮጀክቱ ግንባታ ሙሉ በሙሉ ሲጠናቀቅ ከአስር ሺህ በላይ አባወራዎችን ተጠቃሚ ያደርጋል ብለዋል። የምዕራብ ሸዋ ዞን ግብርና ጽህፈት ቤት ኃላፊ የመስኖ ፕሮጀክቱ ግንባታ ግንባታ ሲጠናቀቅ ከዚህ ቀደም በዓመት አንዴ ብቻ ይታረስ የነበረውን ወደ ሁለትና ሶስት በማሳደግ የአርሶአደሩን ተጠቃሚነት በመጨመር በኩል ከፍተኛ እገዛ ያደርጋል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል። በኢትዮጵያ ውስጥ በመገንባት ላይ ካሉት ዘጠኝ አዳዲስ እና ሰፋፊ የመስኖ ፕሮጀክቶች መካከል አንዱ በምዕራብ ሸዋ አምቦ አቅራቢያ የሚገኘው የጉደር ፋጦ የመስኖ ፕሮጀክት ግንባታ ነው። የዚህ ፕሮጀክት ግንባታ ባለፈው ዓመት የተጀመረ ሲሆን በአሁኑ ጊዜም ከአስር በመቶ በላይ መድረሱን በውሃ መስኖና ኤነርጂ ሚኒስቴር የመስኖ ልማት ኮሚሽን ምክትል ኮሚሽነር ኢንጂነር ሳሙኤል ሁሴን ገልጸዋል። ለግንባታው ከሶስት ቢሊዮን ሶስት መቶ ሚሊዮን ብር በላይ የተመደበ ሲሆን በአሁኑ ጊዜ ስለሚገኝበት ሁኔታ በሚኒስ የመስኖ ልማት ኮሚሽን ምክትል ኮሚሽነሩ ኢንጂነር ሳሙኤል ሁሴን እንዲያብራራሉ የጉደር መስኖ ፕሮጀክት በአጠቃላይ ወደ ስድስት ሺህ ሄክታር የሚያለማ መስኖ ልማት ነው። ከአስር ሺ አባወራ በላይ ተጠቃሚ የሚያደርግ ግድብ ነው። ግድቡ የአርባ ሜትር ከፍታ ያለው እና ወደ ሶስት መቶ ሜትር ዝመት ያለው ወደ ሃምሳ ስምንት ኪቢክ ሚሊየን ውሃ መሸተም የሚችል ግድብ ስራ ነው። ፕሮጀክቱ በአጠቃላይ በአሁኑ ሰአት ወደ አስር ነጥብ አምስት ፐርሰንት ላይ ነው ያለው። በጥሩ ሁኔታ የሄደ ያለበት ሁኔታ ነው ያለው። ከሁለት አመት በኋላ ፕሮጀክቱ እንጠናቀቃለን ብለን በሶስት አመት ግ ይዘን እየሰራን ያለንበት ፕሮጀክት ነው። በኦሮሚያ ውስጥ ባለፉት ሁለት አመታት ግንባታቸው ከተጀመሩት መካከል የወልመልና ጨርጨር መስኖ ፕሮጀክቶች ጥቂቶቹ ሲሆኑ በመላው አገሪቱ በግንባታ ላይ የሚገኙ የመስኖ ልማት ስራዎች ጥሩ በሚባል ደረጃ ላይ ናቸው ብለዋል ኮሚሽነሩ። ሌሎች ፕሮጀክቶችም በመላው ኢትዮጵያ ውስጥ እየተሰሩ ያሉ ፕሮጀክቶች አሉ። አዳዲሶች መካከል ለማንሳት ያህል አሁን ሌላኛው ርብ በአማራ ክልል እየተሰራ ያለ አለ። የአጅማ ጫጫ ፕሮጀክት በሂደት ላይ ወደ ልማት እየገባ ያለ በደቡብ የሀገራችን ክልልም የካሊዲዶ መስኖ ልማት የሚባል አለ። እሱ ወደ ስራ የተገባበት ሁኔታ አለ። ተጨማሪም በኦሮሚያ ውስጥ የነ ወልመልና ጨልጨል መስኖ ልማት ፕሮጀክቶች አሉ እህ ለምሳሌ ያህል የጠቀስባቸው ናቸው። በመላው የሀገራችን ክፍል በአፋርም የዱፍቲ መስኖ ጥገና፣ የዳይክ ጥገና ስራ እየተሰራ ያለበት ሁኔታ አለ። ነባር ከሚባሉ ፕሮጀክቶች መካከል ግንባታው ለአስር ዓመት ገደማ መጓተቱ የሚገለጸው የአርጆ ልዴሳ መስኖ ልማት አንዱ ነው። ግንባታው የተጓተተበት ምክንያት አብራርተዋል ኢንጂነር ሳሙኤል ተመሳሳይ መዘግየቶች በሌሎች የመስኖ ልማት ስራዎች እንዳይኖሩም እንደተሰራ ገልጸዋል። ፕሮጀክቶች የመዘግየት ዋናው ምክንያት ከማስፈጠም አቅም ጋር ተቋማዊ የአቅም ጋር ተያዥነት ያላቸው ተወዳጆች ናቸው። ተቋማዊ አቅም ስንል በዚህ በውሃ ሴክተር ውስጥ የሚሰሩ የመንግስት መስሪያ ቤቶች፣ የመንግስት የልማት ድርጅቶች፣ የልቤለ ድርጅቶች እንዲሆኑ ይችላሉ። ኢቨን እስከ ወተር ዩዘር አሶሴሽን ድረስ ያለው ተቋማዊ በዚህ በወተር ሴክተር ውስጥ ደካማ ከመሆን ጋር ተያያዥነት ያለው መሆኑ ነው። ሌላው በመስኩ የሰለጠነ የሰው ሀይል በሚገባው በዚህ ልምድ ያዳብረ ባለሙያ ባለመኖሩ ስራዎች የመዘግየት ሁኔታዎች አሉ። አቅም ማነስ ጋር ተያይዘ ያለ የዲዛይን ችግሮች ከያዥነት ያላቸው ጉዳዮች በብዛት በፕሮጀክቶቹ ላይ ያጋጠሙ ነገሮች ናቸው። የማህበራዊ ችግሮችም አንዳንድ ፕሮጀክቶች ላይ ያሉበት ሁኔታ አለ። አጠቃላይ ግን እነዚህ ችግሮች በተለይ አንተ ካነሳው ከድርድ ሰበ ተያይዞ ያለው ሙሉ ለሙሉ ፈተን በአግባቡ ስራው እየተሰራ ያለበት እና በአሁኑ ሰዓት ወደ ሰማንያ ነጥብ አምስት ፐርሰንት ላይ የደረሰበት ሁኔታ ነው ያለው። በግንባታ ላይ ካሉ የመስሎ ልማት ፕሮጀክቶች በተጨማሪ ሶስት አዳዲስ ፖሊስ የመስኖ ልማት ስራን ለመፈጸም ሚኒስቴሩ ግንባታውን ከሚያከናውኑ የስራ ተቋራጮች ጋር ውል መፈጸሙን ገልጸዋል። ኮሚሽነሩ አቶ ከበደ ደበሎ የምዕራብ ሸዋ ዞን ግብርና ጽህፈት ቤት ኃላፊ ናቸው። የጉደር ፋጦ የመስኖ ፕሮጀክት ሲጠናቀቅ የቶኬ ኩታይና ድሬንጭኒ ወረዳዎች አርሶ አደሮችን ተጠቃሚ እንደሚያደርግ ተናግረዋል። ከቀድሞ የግብርና አሰራር ልማድም አርሶ አደሮችን በማላቀቅ በዓመት ሁለቴና ሶስት እያመረቱ ተጠቃሚ እንዲሆኑ ያደርጋቸዋል ብለዋል አቶ ከበደ ከድሬንጅ እኒና ቶኬ ጉዳይ ነው። እዚህ አካባቢ ላይ በመጀመሪያ ዙር ከሶስት ሺህ አርሶ አደር በላይ ነው ከዚህ ላይ ድጋ የሚያገኘው ተብሎ የምንጠብቀው። ፕሮጀክቱም ከተቀመጠበት ጊዜ ጀምሮ በአግባቡ ስራውን ጀምሯል። በፍጥነትም እያከናወንን ያለው ለዛም እንግዲህ ለአዲስ አበባ ቅርብ ከመሆናችን አኳያ አርሶ አደሩ የተለያየ አትክልትና ፍራፍሬ በማምረት ለገበያ ማቅረብ ይችላል። ከዚህም የተሻለ ጥቅም ሊያገኝ ይችላል ብለን ነው የምንገምተው። አብዛኛውን ስራ መስራት ያለብን የግድ ዝናብን ብቻ ጠብቀን አይደለም። ዘመናዊ መስኖዎችን፣ ግድቦችን መሰሸም በመስኖና በሞተር በጣም በባህላዊ ሬጌሽን በመጠቀም ነው ምርትና ምርታማነት መጨመር የምንችለው። ያም አርሶ አደሩ ያለ ስጋት ከረምት ከበጋ ላመርትበት ይችላል። ከዚህ ግድብ ተጠቃሚ ይሆናል ብለን እንጠብቃለን። ከቶኬ ኩታዬ ወረዳ አርሶ አደሮች መካከል የመልኬ ቀበሌ ነዋሪ አቶ በቀለ ድሮ የፋጦ ወንዝ ከዚህ ቀደም ምንም አገልግሎት ሳይሰጠን በመቆየቱ ተቆጭተናል ይላሉ። ግንባታው ሲጠናቀቅም ቁጭታቸውን በስራ ለመወጣት እንደተዘጋጁ እንዲህ ገልጸዋል። ከዚህ ቀደም ይኸው ምንም ጥቅም ሳይሰጥ ቆይተዋል እና ዝም ብሎ ሸለቆ ለሸለቆ እየሄደ ምንም ሳይሰጠን ያው ከብቶች እየወረዱ ይጠጡ ነበረ። እና መንግስት አይቶ ይህ ወንዝ ለህዝብ ይጠቅማል ብሎ ሊገድብ አስቧልና ከተገደበ እኛን ሊጠቅማል። ከዚህ በፊት አንድ ጊዜ ነው የምናርሰው በዝናብ ብቻ በአመት አንድ ጊዜ ነው የምናገኘው። ይህ ወንዝ ከተገደበ ልማት ከሆነ በአመት ሶስት ጊዜ ልንጠቀምበት እንችላለን በመስኖ። የመስኖ ልማት ኮሚሽኑ ግንባታውን ከሁለት እስከ ለሶስት ዓመታት ውስጥ አጠናቅቃለሁ ሲል ማቀዱን አስታውቋል። የፋጦ ጉደር የመስኖ ፕሮጀክት ግንባታን ባለፈው ዓመት ግንቦት ወር ውስጥ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ እና የመስኖ ውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ እንዳስጀመሩት ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ ናኮርን ለዘገባው እናመሰግናለን። አድማጮች ዝግጅቶቻችንን በዌብ ሳይታችን መከታተል ከፈለጋችሁ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ደግሞ ቪኦኤ ሆር ሞቢ ላይ ስርጭቶቻችንን ማግኘት ትችላላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። መሰረታዊ የኑሮ አገልግሎቶችንና ስር በሰደደ ድህነት ውስጥ የሚኖሩ የህብረተሰብ ክፍሎች ለኮሮና ቫይረስና ከወረርሽኙ ጋር ተያይዘው ለሚመጡ ጉዳቶች በከፍተኛ ሁኔታ ተጋላጭ መሆናቸውን በእንግሊዝ ሀገር የሚገኘው ኢምፔሪያል ኮሌጅ ያካሄደው ምክንያት ያሳያል። ሄንሪ ሪጅዌል ከለንደን ያሰናዳውን ዘገባ ስመኝሽ ቆየ ታቀርበዋለች። የኮሮና ቫይረስ ወረርሽኝ በተለይ እንደ ህንድና ናይጄሪያ ባሉ ታዳጊ ሀገራትና ዝቅተኛ ገቢ ባላቸው ማህበረሰቦች ውስጥ በከፍተኛ ፍጥነት እየተስፋፋ ነው። እንግሊዝ ውስጥ በሚገኘው ኢምፔሪያል ኮሌጅ ውስጥ ጥናት አጥኚ የሆኑት ፒተር ዊንስኪል እንደሚያስረዱት በማህበረሰብ የጤና ሁኔታ ላይ የሚታዩ ልዩነቶች አንደኛው ማህበረሰብ ከሌላኛው ለቫይረሱ የበለጠ ተጋላጭ መሆናቸውን ማመልከቻ ነው ይላሉ። የእጅ መታጠቢያ ውሃ አቅርቦት፣ ከቤት ሆኖ መስራት መቻልና ሆስፒታል በአቅራቢያ መኖር፣ እነዚህ ሶስት መሰረታዊ ነጥቦችን ወስደን በከፍተኛ ድህነት ውስጥ የሚኖሩ ማህበረሰቦችንና ሀብታም የሚባሉ ማህበረሰቦችን ስናነጻጽር፣ በድህነት ውስጥ የሚኖሩት በተለይ አፋጣኝ የሕክምና አገልግሎት የሚያገኙበት የጤና ተቋም በአቅራቢያቸው ከሌለ በኮቪድ-19 የመሞት እድላቸው 32 በመቶ ከፍ ያለ ነው። ብዙዎቹ በዝቅተኛ ገቢ የሚተዳደሩ ማህበረሰቦች ውስጥ ቁጥራቸው የበዛብ የቤተሰብ አባላት በተፋፈጉ መኖሪያ ቤቶች ውስጥ ይኖራሉ። ይህ ደግሞ አካላዊ መራራቅን ተግባራዊ ለማድረግና በተለይ እድሜያቸው የገፉ ሰዎችን ከበሽታው ለመጠበቅ የሚደረገውን ጥረት አዳጋች ያደርገዋል። ከዚህ ጋር ተያይዞ የኮሮና ቫይረስን ለመከላከል የተጣሉ የእንቅስቃሴ ገደቦች ሌላው ህብረተሰቡ ላይ ያልተመጣጠነ ተጽዕኖ ከሚያደርሱ ቀጥተኛ ያልሆኑ ጫናዎች መሀል አንዱ መሆኑን ጥናታቸው እንደሚጠቁም ዊንስኪል ያስረዳሉ። አንዳንድ ቦታዎች ላይ ይህ የእንቅስቃሴ ገደብ የተጣለበት ጊዜ በእርሻ የሚተዳደሩ ሰዎች በዋናነት ለምግብ የሚውሉ ሰብሎችን ከሚዘሩበት ወይም ከሚሰበስቡበት ጋር ይጋጫል። እነዚህ ሰዎች ደግሞ በአብዛኛው የሚመገቡት ራሳቸው ያበቀሉትን ምግብ በመሆኑ ለምግብ እጥረት የተጋለጡ እንደሆነ የሰበሰብናቸው መረጃዎች ያሳያሉ። ዊንስኪል ጨምረው በኮቪድ-19 ምክንያት ለሌሎች በሽታዎች ይደረጉ የነበሩ ክትትሎች መቀነሳቸው ዝቅተኛ ኑሮ ላይ የሚኖሩ ማህበረሰቦችን ለተጨማሪ ጉዳት እያጋለጣቸው መሆኑንም ይናገራሉ። ለሚቀጥሉት አምስት ዓመታት ኤች አይቪ ቲቪ ና ከወባ ጋር የተያያዙ በሽታዎች ተደራራቢ የኑሮ ጫና ባለባቸው አካባቢዎች እንደ ቅደም ተከትላቸው በ በአስር ሀያ ና 36 በመቶ ጭማሪ ሊያሳዩ ይችላሉ። በህብረተሰብ ውስጥ የሚታየው የኑሮ መጠን መለያየት በድህነት አረንቋ ውስጥ የሚኖሩ ሰዎች እራሳቸውን ከወረርሽኙ ለመከላከል የሚያስችል በቂ አቅም እንደሌላቸው የሚያሳይ መሆኑን የጥናቱ አቅራቢዎች ጠቁመዋል። በዚህም ምክንያት መንግስታት የእጅ መታጠቢያ ውሃና መሰረታዊ የጤና አገልግሎት አቅርቦትን በማሻሻል ላይ አተኩረው እንዲሰሩ ይመክራሉ። የዜናና የትንታኔውን መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ዓመት በአንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በሰሜን ሸዋ ደራ ወረዳ ባለፈው ሳምንት ውስጥ መንግስት ኦነግ ሸኔ ብሎ የሚጠራቸውን ሸማቂዎችን ከመደገፍ ጋር ተያይዞ አንድ ግለሰብ ተገደለ ሲሉ ከቤተሰብ መካከል ለአሜሪካ ድምጽ ገልጸዋል። በሰሜን ሸዋ ደገም ወረዳም የአንድ አርሶ አደር ቤት በመንግስት የጸጥታ ኃይሎች መቃጠሉን የተናገሩም አንድ ቤተሰብ አባል አሉ። ሌላ ስለ ሁኔታው እንደሚያውቁ የገለጹልን ግለሰብ ደግሞ ጸጥታ አስከባሪዎች ብቻ ቤት አያቃጥሉም፣ ሽፍቶችም ድርጊቱን ይፈጽማሉ ብለዋል። የወረዳዎቹና ዞን ፖሊስና አስተዳደር ኃላፊዎች ድርጊቱን የመንግስት ጸጥታ አስከባሪዎች አልፈጸሙትም ሲሉ አስተባብለዋል። ይልቁንስ ድርጊቱን የሚፈጽመው ኦነግ ሸኔ የሚባል ሽፍታ ነው ብለዋል። ናጎር መልካ ተጨማሪውን ይዟል። አቶ ኢፌራ አየለ የሰሜን ሸዋ ዞን ደገም ወረዳ ነዋሪ መሆናቸውን ይናገራሉ። እርሳቸው በኦሮሚያ ልዩ ኃይል ፖሊሶች ተገደለብኝ የሚሉት ወንድማቸው ኡርጌሳ አየለ የሁለት ልጆች አባትና የቤተሰብ አስተዳዳሪ መሆኑን ይናገራሉ። በወረዳው በጫካ ታጥቀው የሚንቀሳቀሱ ሸማቂዎችን ትደግፋለ ብለው በተደጋጋሚ ሲያስሩት ነበር ያሉት አቶ ኢፌራ እስርን ለመሸሽ ጉንደ መስቀል ወደሚባለው ከተማ ሄዶ መኖር ከጀመረ ጥቂት ወራት ተቆጥረዋል። በሰኔ አራት 2012 ዓ በደራ ወረዳ ጉንደ መስቀል ከተማ በአሰቃቂ ሁኔታ ተገደለ ሲሉ እንዲያብራራሉ። ወንድሜ በደገማ ሊዶሮ ነው ተወልዶ ያደገው። ሸማቂዎቹን ትደግፋለ በማለት በተደጋጋሚ ሲያስሩት ነበር። ሁለት ልጆቹን ትቶ ወደ ደራ ጉንደ መስቀል የሄደውም ይህንን እስር ለመሸሽ ከወራት በፊት ነበር። በጉንደ መስቀልም በቀን ስራ እየኖረ ነበር። ባለፈው ሳምንት ውስጥ ቡና በመጠጣት ላይ ያለ የመንግስት ጸጥታ ኃይሎች እንደወሰዱት አብረውት የነበሩ ሰዎች ነግረውኛል። በሰኔ አራት በአሰቃቂ ሁኔታ ወንድሜ ተገሎ ውጪ ላይ እንደተጣለ ደውለው ነገሩኝ። እዛ ስንደርስ ቀድሞ ተቀብሮ ስለነበር ጉንደ መስቀል ሄደን እርማችንን አወጣን። የኦሮሚያ ልዩ ኃይል ፖሊሶች ወንድማቸውን ስለመግደላቸው ማስረጃ እንዳላቸው ተጠይቀው በስፍራው አብረው ቡና በመጠጣት ላይ የነበሩ ሰዎች በፖሊሶቹ ተይዞ ነበር ካሉት ውጭ ሌላ ማስረጃ እንደሌላቸው ተናግረዋል። የጉንደ መስቀል ከተማ ፖሊስ ኃላፊ ኮማንደር ጌታቸው የመንግስት ጸጥታ ኃይሎች የህብረተሰቡን ሰላም ያስከብራሉ እንጂ ንጹሕ ሰው አይገሉም ሲሉ ይህንን ክስ አስተባብለውታል። በተባለው ግድያ ዙሪያ ፖሊስ ምርመራ እያደረገ ከመሆኑ ውጭ ምንም ማለት አለመፈለጋቸውን ገልጸዋል። በዛው በሰሜን ሸዋ ደገም ወረዳ አሊዶሮ ቀበሌ ባለፈው እሑድ የኦሮሚያ ልዩ ኃይል ፖሊሶች በጫካ ውስጥ ከሸማቂዎች ጋር የሚንቀሳቀሰውን ልጃችሁን አምጡ በማለት የአባቴን ቤት አቃጠሉ ይላል ገዳ ስዩም። ልጃቹ በጫካ ውስጥ ታጥቀው ከሚንቀሳቀሱት ጋር ነው፣ አምጡ እያሉን ይጨቀጭቁን ነበር። ልጃችን የት እንዳለ አናውቅም። እንደ ማንኛውም ሰው ወደ ዩኒቨርሲቲ ልከ ነው፣ በዛው ሳይመለስ ቀረ። እናም የመንግስት ጸጥታ ኃይሎች ባለፈው እሑድ ጠዋት መጥተው ሁሉንም የቤተሰብ አባላት ከቤት ካስወጡ በኋላ ቤታችንን በእሳት አጋዩት። የአስራ ሁለት ዓመት እህቱን ጨምሮ ሰላሳ የሚሆኑ የመንደሩን ሰዎች አሰሯቸው ሲል ተናግሯል። አቶ ገዳ የሰባ ዓመት አዛውንት አባቱም በድንጋጤ ከአካባቢው መሰወራቸውንና የት እንዳሉ እንደማያውቅም ገልጿል። በዚህ ጉዳይ ዙሪያ ተጨማሪ መረጃ ለማግኘት የቅርብ ጎረቤት በስልክ አግኝተን ለማናገር ያደረግነው ሙከራ አልተሳካም። የደገም ወረዳ አስተዳዳሪ አቶ ጌቱ ተፈሪ የአርሶ አደሩን ቤት ያቃጠሉት በጫካ ታጥቀው የሚንቀሳቀሱ ኦነግ ሸኔ የሚባሉ ቡድኖች ናቸው ይላሉ። የጸጥታ አካላት ወደ ህብረተሰቡ ሲሄዱ ቤቱን ለማቃጠል ሳይሆን ህብረተሰቡን ከጥላት ለመከላከል ነው። በአሁኑ ጊዜ እንደ ወረዳችን ተጨባጭ ሁኔታ ታጥቆ የሚንቀሳቀስ ኦነግ ሸኔ ነው። ብዙ ሰዎችም እየገደሉ ነው። ቤትም የሚያቃጥሉት እነሱ ናቸው። ይህ ድርጊት ከጸጥታ መዋቅራችን ጋር የሚገናኝ አይደለም። የታሰሩ ሰዎች እንዳሉ ስለተነሳው ቅሬታም የታሰረ ሰው የለም ሲሉ አስተባብለዋል ኃላፊው። በዚህ ጉዳይ ዙሪያ ተጨማሪ ማብራሪያ የሰጡት የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ ኮማንደር ታሪኩ ድርበባ የመንግስት ጸጥታ ኃይሎች የአርሶ አደሩን ቤት አያቃጥሉም ሲሉ አስተባብለዋል። ይህ የሸኔ ሴራ ነው ብለዋል። መንግስት የአርሶ አደር ቤት የሚያቃጥል ፖሊስ የለውም ለስራም አያሰማራምም ሲሉ ተናግረዋል ላፊ ነገር ግን በደገማ ሊዶሮ በሚባል ቀበሌ አንድ የሳር ጎጆ ስለመቃጠሉ መረጃ ደርሶን ስለ ሁኔታው እያጣራ ነው ብለዋል። ከቅርብ ጊዜ ወዲህ ሽፍቶች ንጹሐን ዜጎችን እየገደሉ በመንግስት ሰላም አስከባሪዎች ላይ እያላከኩ ነው ሲሉ አክለዋል። ኮማንደር ድርበባ እንደ ማሳያም የጠቀሱት አለ በአካባቢያችን ሽፍታ ስለሚበዛ ጉዳዩን ለማረጋጋት እየተሰራ ያለ ስራ አለ። በነገራችን ላይ አንዳንድ ሰዎች ሽፍታ የገደለውንም የጸጥታ አካሉ ገደለ ማለት ጀምረዋል። ይህ ደግሞ የሸኔ ተግባር ነው። እዚህ አካባቢ ላይ ሸኔ ይንቀሳቀሳል፣ እርምጃም እየተወሰደባቸው ነው። ለምሳሌ ባለፈው ጥቂት ሳምንታት ውስጥ በደብረ ሊባኖስ ውስጥ ፖሊስ ሰው እንደገደለ ሲናፈስ የነበረ ወሬ አለ። ነገር ግን ሲጣራ በአካባቢው መደበኛ ፖሊስም ሆነ ልዩ ኃይል እንዳልነበረ አረጋግጠናል። ከቤተሰብም አጣርተን ፖሊስ የቤተሰባቸውን አባል እንዳልገደለ በብዙ መገናኛ አስተላልፈናል። ከዚህ በበለጠ ሁኔታም ለጉዳዩ ትኩረት ሰጥተን እየሰራን ነው። በመንግስት በኩል በሸማቂዎች ላይ የሚቀርበውን ክስ በተመለከተ የሸማቂዎቹ አዛዦችን በስልክ አግኝተን ለመጠየቅ ያደረግነው ሙከራ አልተሳካም። በሰሜን ኦሮሚያ ይህ አይነት ክስ ያልተለመደ ቢሆንም በምዕራብና ደቡብ ኦሮሚያ ግን በሸማቂዎችና መንግስት ፀጥታ አስከባሪዎች መካከል በሚፈጠረው ግጭት በህብረተሰቡ ኑሮና ህይወት ላይ ስጋት መጋረጡን የየአካባቢዎቹ ነዋሪዎች ሲገልጹ እንደነበር ይታወሳል። በኢትዮጵያ ከሁለት ዓመት በፊት የመጣውን ለውጥ ተከትሎ በሰላማዊ መንገድ ለመታገል ወደ አገር ከተመ ለሰው የኦሮሞ ነጻነት ግንባር ኦነግ፣ ተገንጥለው ጫካ ውስጥ ታጥቀው በሚንቀሳቀሱ ሸማቂዎችና መንግስት መካከል እርቅ ለመፈጸም ጥረቶች ሲደረጉ ቢቆዩም እስካሁን አልተሳካም። መንግስት ከመንግስት ጸጥታ አስከባሪዎች ውጪ በአገሪቱ ውስጥ ታጥቆ የሚንቀሳቀስ በማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ጭምር ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ሆርን ለዘገባው እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። በኮሮና ቫይረስ ምክንያት በኢትዮጵያ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ ሊያድግ ይችላል ተብሏል። የኮሮና ቫይረስ ስርጭት አሁን ባለው መልኩ ከቀጠለ ኢትዮጵያ ውስጥ በአሁኑ ወቅት አስቸኳይ የምግብ እርዳታ ከሚያስፈልጋቸው 15 ሚሊዮን ሕዝብ በተጨማሪ ሌላ 15 ሚሊዮን ሕዝብ ለምግብ እጥረት ሊጋለጥ ይችላል ሲል የግብርና ሚኒስቴር አስታውቋል። የዓለም የምግብና እርሻ ድርጅት በበኩሉ በኢትዮጵያ ግብርና ላይ ተጽዕኖ እያሳደረ ካለው የአንበጣ መንጋና በተደጋጋሚ የሚከሰተው ድርቅ በተጨማሪ የኮሮና ቫይረስ መከሰት የግብርና ምርትን ሰላሳ በመቶ ሊቀንስ ይችላል ሲል ያስጠነቅቃል። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስመንሽ የቆየ በተለያዩ አካባቢ የሚኖሩ አርሶ አደሮችንና የዘር አምራቾችንም አነጋግራለች። ዝርዝሩንም ታስደምጠናለች። የኮሮና ቫይረስ ወረርሽኝ በአጭር ጊዜ ውስጥ የማይፈታ ከሆነና እየተባባሰ የሚሄድ ከሆነ ኢትዮጵያ ውስጥ ተጨማሪ 15 ሚሊዮን ሕዝብ የምግብ ዋስትና ችግር ላይ ሊወድቅ ይችላል ሲሉ በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ደኤታ አቶ ሳኒ ረዲ ለቪኦኤ ገለጹ። በአየር ንብረት መዛባት፣ የዘመናዊ አስተራረስ ዘዴዎች አለመኖር፣ ግብርናው በመስኖ ላይ የተመሰረተ ባለመሆኑና በአንበጣ መንጋ ወረርሽኞች ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ 15 ሚሊየን ለምግብ እጥረት የተጋለጡ ሰዎች እንዳሉ የገለጹት አቶ ሳኒ በኮሮና ቫይረስ መስፋፋት ምክንያት ተጨማሪ አደጋ ላይ የሚወድቁትን ህዝቦች ጨምሮ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ አድጎ ወደ 30 ሚሊየን ከፍ ይላል የሚል ስጋት እንዳለ ጠቁመዋል። ኮቪድ ተባብሶ ደግሞ የሚሄድ ከሆነ ከተራዘመ ጊዜ የሚወስድ ከሆነ አስራ አምስት ሚሊዮን የምግብ እጥረት ችግር ያለባቸው የሰክፍሮች አለውም ተጨማሪ አስራ አምስት ሚሊዮን የምግብ እጥረት ያለው ህብረተሰብ ሊፈቀር ይችላል ብለን ከሚመለከታቸው አካላት ጋር ተጠናክረን እየሰራን ነው። በተለይም የአደጋ ስጋት ስራ አመራር ኮሚሽን ጋር በድርቅ እየሰራ ያለ ነው። አቶ ሳኒ አያይዘው የኮሮና ቫይረስ ከውጭ የሚገቡ የግብርና ምርት አቅርቦትና ስርጭት ላይም ተጽዕኖ ማሳደሩን ገልጸዋል። ኢትዮጵያ ለዚህ ዓመት የሚያስፈልጋትን 14 ሚሊየን ኩንታል ማዳበሪያ መስከረም ላይ ግዢ ፈጽማ 12.5 ሚሊየኑ ወደብ ላይ መድረሱንና 9.3 ሚሊየኑ ደግሞ ሀገር ውስጥ መግባቱን የሚናገሩት ሚኒስቴር ደኤታው በወረርሽኙ ምክንያት እንቅስቃሴ እንቅስቃሴዎች በመገደባቸው ምክንያት ወደብ ላይ የቀሩትንም ሆነ ሀገር ውስጥ የገቡትን ለማጓጓዝ የተፈጠረውን የመስተጓጉል ችግር ለመፍታት ከትራንስፖርት ሚኒስቴርና ከደረቅ ጭነት ማህበራት ጋር በመሆን እየሰራን ነው ብለዋል። ማዳበሪያ ላይ ችግሩ እየፈታ ነው። ችግር አልተፈጠረም ሳይሆን ችግሩ እየፈታ ነው። ለወዘሮ ማዳበሪያ ማግኘት የሚገባ ሁኔታ ማዳበሪያ ሳያገኝ የሚቀርበት ሁኔታ እንዳይኖር ይሰማል።

በኢትዮጵያ የግብርና ምርት አቅርቦትና ፍላጎት ላይ እየደረሰ ያለው ተጽዕኖ መታየት ጀምሯል ሲል በኢትዮጵያ የሚገኘው የዓለም የምግብና እርሻ ድርጅት ይገልጻል። የምግብና እርሻ ድርጅቱ የኢትዮጵያ ተወካይ ፋቱማ ሰይድ እንደገለጹልን ካለፈው ዓመት ሰኔ ወር ጀምሮ የሰብል ውጤቶችን እያጠቃ ከሚገኘው የአንበጣ መንጋና በተደጋጋሚ ኢትዮጵያ ውስጥ ከሚከሰተው ድርቅ ያላገገመው የግብርና ምርት በኮሮና ቫይረስ ምክንያት ዘንድሮ በሰላሳ በመቶ ሊቀንስ እንደሚችል ያብራራሉ። የተባበሩት መንግስታት ድርጅት በጋራ ባደረግነው ጥናት የኮሮና ቫይረስ በሚያደርሰው ተጽዕኖ በተለይ አርሶ አደሩ የጥሬ ገንዘብ ወደሚያስገኙ ምርቶች ፊቱን ካዞረ የዘንድሮ የግብርና ምርት ሰላሳ በመቶ ይቀንሳል ብለን ገምተናል። ኢትዮጵያ ሀገር ውስጥ ባለው የግብርና ምርት ግብዓቶች ዝውውር ላይ ማዕቀብ ባትጥልም ዋናው ችግር ያለው ከውጭ የሚገቡ እንደ ማዳበሪያ፣ የእህል ተባይ ማጥፊያ ኬሚካሎች ላይ የማጓጓዝ ችግር መፈጠሩ ነው። ይህ ደግሞ በምርት ሂደት ላይ እና በቀጣይም ሕጻናትና በቀላሉ ለችግር ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ለሚፈጠረው የምግብ እጥረት ትልቅ አስተዋጽኦ ይኖረዋል። ኢትዮጵያ በምግብ አቅርቦት ራሷን የቻለች ሀገር ባለመሆኗ በየአመቱ 20 ሚሊዮን ኩንታል የሚሆን ስንዴ፣ ጥራጥሬና ዘይት ጨምሮ የተለያዩ የምግብ አይነቶችን ከውጭ ታስገባለች። እነዚህን የግብርና ግብዓቶች ለማጓጓዝ ካጋጠመው መስተጓጎል ባለፈ ኮሮና ቫይረስ እስካሁን በግብርናው ላይ የከፋ ተጽዕኖ አላደረሰም የሚሉት አቶ ሳኒ ኢትዮጵያ ዘንድሮ ከውጭ ማስገባት የነበረባትና ያላስገባችው ምግብ የለም ይላሉ። በዚህ ጉዳይ ያነጋገር ናቸው። በኦሮሚያ ክልል ምስራቅ ዞን አድአ ወረዳ አርሶ አደር የሆኑት ገብሬ ዳዲ ዋቆዮ ወቅቱ የመኸር እርሻ የሚጀመርበት ጊዜ እንደመሆኑ ማረስ መጀመራቸውንና እስካሁን ባለው ሁኔታ የእርሻ ስራቸው አለማስተጓጎሉን ገልጸው ገበሬው በኮሮና ቫይረስ የሚያደርገው ጥንቃቄ አለመኖሩ ግን እንደሚያሰጋቸው ይናገራሉ። በገበሬ ደረጃ አለ ኤክስፔንሽኖች አሉ ተምራሉ በተለያየ ሞባይል ሳይቀር ይኸው እንዲህ እርቀታችሁን ጠብቁ እንዲታጠቡ እንዲህ የሚል ቀጥታ ከማ ከሞባይል ይገኛል። ከተለያየ ቦታ ሕክምና ስንሄድ ይገኛል። የሆነ ቦታ ስንሆ የሄድንበት ቦታ ላይ መግለጫ ይሰጣል። ግን እንደ አጠቃላይ ስናይ የተባለውን ያህል ግን ሰው እያደረገ አይደለም። ከዚህ የተነሳ በእርግጥ እንግዲህ አሁን ነጻ ነን ለማለት አልተመረመርንም። ተመርምረን ነጻ ይወጣን ነገር የለም። አሁን ባለንበት ግን እንደ እኛ አካባቢ ያው ምንም የተፈጠረ ነገር የለም። ያው እየኖር ነው ያለ። ላለፉት አስራ ሁለት አመታት ዘር የማባዛትና በአማራ ክልል ለሚገኙ ሀያ ስምንት ሺህ ገበሬዎች የማከፋፈል ስራ የሚሰራው የባህር ዳር እርሻ አገልግሎት ባለቤት ይማም ተሰማ በበኩላቸው ኮሮና ወደ ሀገር ውስጥ የገባው የዘር ማባዛት ስራ አልቆ በሚሰራጭበት ወቅት በመሆኑ ግብርናው ላይ እስካሁን የጎላ ተጽዕኖ ባያደርስም ገበሬው ለበሽታው የሚያደርገው ጥንቃቄ ግን ብዙም አይደለም ይላሉ። በአርሶ አደሩ በኩል እውነቱን ለመናገር ብዙ ነገር አለ ማለት አንችልም። ያው እግዚአብሔር ይጠብቀን እንጂ እኛ እንዴት እንችለዋለን የሚል ሁኔታ ነው ያለው እንጂ ያውቃል። ግን ነገሮችን ከአቅም በላይ እንደሆነ አድርጎ ስለሚመለከት ጥንቃቄው ያን ያህል ነው ለማለት በእውነት አስደፍረኝም። ምክንያቱም አሁን ያየነው በተግባር በሞተር ብስክሌት ራጭ ካለ ቦታ ሲመጡ ሶስቱ በአንድ ሞተር ላይ የመምጣት ሁኔታ ይተናል። ኛ አሁን ሰሞኑም የኮሮና ቫይረስ ከብዙ አቅጣጫ ፈተና የማያጣው የኢትዮጵያ ምግብ ምርትና አቅርቦት ላይ የደቀነውን ስጋት ለመታደግ አርሶ አደሩን በቫይረሱ ዙሪያ ግንዛቤ ከማስጨበጥ አንስቶ ቫይረሱ የከፋ ደረጃ ላይ ደርሶ ምግብ ከውጭ ማስገባት የማይቻልበት ሁኔታ ቢፈጠር እንኳን በሀገር ውስጥ ምርት የምግብ አቅርቦት ማረጋገጥ የሚቻልባቸው መንገዶች እየተጠኑ መሆኑን አቶ ሳኒ ረዲ ገልጸዋል። የዓለም ምግብ ድርጅት በኮቪድ ወረርሽኝ ምክንያት በዓለም ላይ በረሃብ የሚጠቁ ሰዎችን ቁጥር ወደ 265 ሚሊዮን ሊደርስ እንደሚችልና በታዳጊ ሀገራት ጉዳቱ የበለጠ ሊሆን እንደሚችል ማስጠንቀቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ላደረሰችን ዘገባ እናመሰግናለን። ወደ መጨረሻው መሰናዶ እናልፋለን። የኮንጎ ዴሞክራሲያዊ ሪፐብሊክ ለአስረኛ ጊዜ የተከሰተውን የኢቦላ ወረርሽኝን ለማስቆም መቻሏን በይፋ አስታወቀች። የኢቦላ በሽታ ግጭት ባለበት የሀገሪቱ ክፍል ለሁለት ዓመታት ያህል ሲዛመት ቆይቷል። አንድ ከፍተኛ የዓለም አቀፍ ጤና ባለስልጣን ይህንን ዜና በመልካም የተቀበሉት ሲሆን ኢቦላን ለመከላከል የተደረገው ጥረት ኮሮና ቫይረስን ለመከላከል ለሚደረገው ጥረት ትልቅ ትምህርት ሊሆን ይችላል ማለታቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ሳህዬ ታቀርበዋለች። በኮንጎ ዲሞክራሲያዊ ሪፑብሊክ የምስራቃዊ ክፍል አስረኛ ጊዜ የገባው ኢቦላ ያበቃው ከሁለት ዓመታት በኋላ ሲሆን የ2300 ሰዎች ሕይወት ጠፍቷል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ነው ዛሬ አስታውቀዋል። I'm delighted to celebrate the end of the Ebola outbreak in the Eastern Democratic Republic of the Congo. The Ebola <laughs> የኢቦላ በሽታን ለመቋቋም የተደረገው ጥረት ለሳይንስ ድል አስገኝቷል። እጅግ ውጤታማ የሆነው የክትባት መድኃኒት የኢቦላ ወረርሽኝን መዛመት እንዲያዘግም አድርጓል። ዓለም ለመጀመሪያ ጊዜ ህጋዊ እውቅና ያገኘ የኢቦላ ክትባት መድኃኒት ሊኖረው ችሏል። የኢቦላ በሽተኞች በጊዜ ሕክምና ለማግኘት ከቻሉ ሞትን በከፍተኛ መጠን ሊቀንስ ይችላል። በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ዶክተር ማትሺዲሶ ሙየቲ ኢቦላ ሲያከትም ዓለም አቀፉ ወረርሽኝ ኮሮና ቫይረስ በአፍሪቃ እየጨመረ መሄዱን ገልጸዋል። ኮንጎ በአሁኑ ወቅት ስድስት ሺህ የኮሮና ቫይረስ በሽተኞች እንዳሏት ታውቋል። ከአፍሪቃ የበዙ የቫይረሱ በሽተኞች ባሏት ደቡብ አፍሪቃ የበሽተኞቹ ብዛት ከአንድ መቶ ሺህ በላይ ደርሷል። አያይዘው ሙየቲ አሁንም ቢሆን በሌሎች የኮንጎ ክፍሎች የኢቦላ በሽታ መኖሩን መግለጻቸው አልቀረም። the new Ebola outbreak in Bandaka in the uh, equator province in the DRC along with measles outbreaks in the Central african republic in china in the republic. In china. በቻድ በደቡብ ሱዳንና በሌሎችም አገሮች የኩፍኝ በሽታ ገብቷል። በደቡባዊ አፍሪካ ባሉት አንዳንድ አገሮች ደግሞ የወባ በሽታ በስቷል። ይህ የሚያሳየው ኮቪድ-19ን እየታገሉ ሌሎች በሰዎች ሕይወት ላይ አደጋ የሚያደርሱ በሽታዎችን ለማከም የሚያስችሉ የጤና አገልግሎቶች መኖራቸውን ማረጋገጥ ግድ ይላል። በአሁኑ ወቅት አፍሪካ ውስጥ ከ332 ሺህ በላይ የኮቪድ-19 በሽተኞች መኖራቸውን 8700 የሚሆኑት ደግሞ ለህልፈት መዳረጋቸውን ሙየቴ ተናግረዋል። ከተገኙት ወሳኝ ትምህርቶች አንዱ ማህበረሰቦች አስፈላጊውን እውቀት አግኝተው ሚና እንዲኖራቸው ማድረግ ግድ እንደሚል ነው። ከኢቦላ ወረርሽኝ ከተገኙ እጅግ ጠቃሚ ትምህርቶች አንዱ ይህ ይመስለኛል። ሁለተኛው ደግሞ ወረርሽኝ በተከሰተበት ሁኔታ እንዴት መፍትሄ አፍላቂ መሆን እንደሚቻል ትልቅ ትምህርት አግኝተናል። ሶስተኛ የጤና ስርዓቱን ችግር ተቋቁሞ የመውጣት አቅም እንዲኖረው አስፈላጊ መሆኑን ነው የተማርነው። ሌላው ከዚህ ሁሉ የተማርኩት ገና ወረርሽኝ ሳይገባ የጤና ስርዓቱን ማጠናከር እንደሚያስፈልግ ነው። በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ዶክተር ማትሺዲሶ ሞቲ ኢቦላን ማክተም ከተቻለ ሌሎች ወረርሽኞችንም ማጥፋት ይቻላል የሚል ተስፋ እንዳላቸው አስገንዝበዋል። ሆኖም ወሳኝ ሚና የሚጫወተው ሰፊው ሕዝብ ነው። በአፍሪካም ሆነ በሌሎች የዓለም ክፍሎች ያሉት ሰዎች ሁሉ የአፍና የአፍንጫ መሸፈኛ ጭንብል ማድረግ፣ እጅ መታጠብና መጠንቀቅ ግድ ይላቸዋል በማለት መክረዋል። i ¡Rey! የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ።